አድማጮች ለጥቂት ደቂቃዎች ከማርታ ኃይለ እየሱስ ጋር ቆይታ አድርጋለሁ። ማርታን ብዙዎቻችሁ የምታውቋት በደርሶ መልስ ተከታታይ የቴሌቪዥን ድራማ ላይ በነበራት ግሩም የትወና አፍታዎች ይመስለኛል። ዛሬ ግን እኔ ማርታን እንግዳ ላደርጋት የፈለግኩት መጽሐፍትና ንባብን በሚመለከት ከምታደርጋቸው እንቅስቃሴዎች አኳያ ነው። ከጥቂት ሳምንታት ወዲህ ስለ መጽሐፍት ሀሳቦቿን የምታጋራበት የዩቲዩብ አምድ ጀምራለች። ማርታ በመጀመሪያ በአድማጮች ስም አመሰግናለሁ። የዩቲዩብ አምዱን ወይንም ቻናሉን ለመጀመር መነሻ የሆኑ ምክንያቶች ምንድን ናቸው? እኔም አመሰግናለሁ በጣም ሀብትሽ። መነሻው የማሬ መጽሀፍት የፌስቡክ ፔጅ ነው። ሁለት ሺ አስራ ሶስት ላይ የተጀመረ የማሬ መጽሀፍት የሚል መጽሀፍትን ሰዎች ሲያዙ እያሉበት የማድረስ ስራ ይሰራ ነበር ፔጅ ነው። ፔጁ አሁን አጋጣሚ ሲውድን ነኝ። ስለዚህ እዚህ ከመጣው በኋላ እሱን ስራ መስራት አልቻልኩም እዛ ሆኜ። ስለዚህ ባለሁበት ደግሞ ከዚሁ ርዕሰ ጉዳይ ጋር ተያይዞ ልሰራው የምችለው ስራ ብዬ ሳስብ ዩቲዩብ ነው የመጣልኝ። ምክንያቱም ኔትወርኩም እንደልብ ነው ሁሉ ነገር አለ። ስለዚህ በዛ ነው ዩትዩብ ላይ የመጣሁት። ማሬ ቦክስ ብዬ መነሻው በዛ ነው። ማሬ መጽሐፍት በተሰኘው ገጽሽ ምን አይነት ሀሳቦችን እያካፈልሽ እንደሆነ ደግሞ እናወራ። በነገራችን ላይ ማሬ መጽሐፍት መጠሪያው ከየት የመጣ ነው? መጠሪያው ከምንም አይደለም ከስሜ ነው መሰለኝመን ከምለው በዚህ ገጽ ላይ ምን አይነት ሀሳቦች ይቀርባሉ? ስለ መጽሐፍት ለሚከተሉት ሰዎች መልኩ ትንሽ ይለያያል መሰለኝ የጀመርኩ ሰሞን የሽያጭ ደረጃዎችን ማወጣ ነበር። በሳምንት ውስጥ የተሸጡ የመጽሐፍ ደረጃዎች በብዙ አንባቢያን የገዙኝ የሚል ደረጃዎች አወጣ ነበር። አዳዲስ መጽሐፍት ሲመረቁ ወይ ሲታተሙ እንደዛ ይወጡበታል። እኔ ደግሞ አንብቤያቸው ደስ ያሉኝን ሰዎች ጋር ቢደርስ ቢያነቡት፣ ይወዱታል ብዬ የማስበውን ነው በብዛት የማወጣው ብዙ ጊዜ እንደዛ ነው። ማለት እንደ ንግድ ሁሉንም መጽሐፍ ሳይሆን ብዙ ጊዜ የማወጣው ራሴ ከራሴ ጋር እንደ ፍላጎትም ስለሆነ ነገር እየው ከራሴ ጋር አንብቤያቸው ደስ ያሉኝ ሰዎች ጋር ቢደርሱ ደግሞ እነሱ የሚወዷቸዋሉ ብዬ የማስባቸውን መጽሐፍት ነው በብዛት ፖስት አደርገ የነበረው። የማህበራዊ መገናኛዎች መስፋፋት ሰዎች ከመጽሀፍት ጋር ያላቸውን ወዳጅነት እያላለው ነው የሚል ቅሬታ ይሰማል በዚህ የዲጂታል ዘመን ከመጽሀፍት ጋር ያለንን ቁርኝነት ማጠናከር የምንችልባቸው መላዎች አሉ ብለሽ ታስቢያለሽ ይመስለኛል ማለት ሁለት መልክ አለው ለእኔ ይሄ አሁን ያልከው ነገር አንድም ማለት ኑሮ አቅልሎልናል ብዬ አስባለሁ የግድ መጽሀፍቱን በወረቀት ወይ ደግሞ በመጽሀፍ መልክ ማግኘት ላይኖርብን ይችላል። በተለያየ አጋጣሚ በድምፅም ሊሆን ይችላል፣ ዩቲዩብ ላይም ሊሆን ይችላል። ትረካዎችን ብቻ በተለያየ መንገድ በፒዲኤፍም በምንም ልናገኛቸው እንችላለን መጽሐፍቱን። አንዳንዴ የጠፉ መጽሐፍት ሊኖሩ ይችላሉ፣ እጅ ላይ የማታገኛቸው። ስለዚህ በዛ አይነት አጋጣሚ ውስጥ ስንገኝ የግድ መጽሐፍቱን ማግኘት ስለማይጠበቅብን ለሱ ለሱ አቅልሎልናል ብዬ አስባለሁ። ሌላኛው መልኩ እንዳልከው ጊዜ መሻማቱ ነው። ማለት ሁሉም ነገር እንደ ልብ አለ። ሁሉም ነገር ላይ የአንተ ሁኔታ ነው የሚወስነው። መርጠህ የማትቀመጥ ከሆነ ሁሉም ነገር ደግሞ የሚያጓጓ፣ ሁሉም ነገር የሚይዝህ፣ ሁሉም ጋር ማየት፣ መሄድ፣ መድረስ ትፈልጋለህ እና ከዛ ከዛ አንጻር እንደተባለው ጊዜያችንን ይሻማል። ግን ያም ሆኖ የራሱ ደግሞ የሆነ ሌላ በጎ መልክ አለው ብዬ አስባለሁ። የመጽሐፍቱ ሰፈር ለበዛ የገንዘብ ትርፋ ያበቃም የበዛ ጠቀሜታውን ያክል ብዙ ደጋፊዎች እና ተከታዮች የሉትም ይባላል። በማህበራዊ መገናኛዎች ላይ መጽሐፍትን ለማስተዋወቅ የምታደርጊው ጥረት ይህን ያሳያል ወይንስ አበረታች ጅምሮችን እያየሽ ነው አሁን አሁን ከባድ ይመስለኛል ይሄኛውን መናገር ማለት ከኔ አንጻር ብቻ እንደው ከዚች ከማሬ መጽሐፍት እንኳን አይቸው ግን ሳውራለ ከባድ ነው በጣም ማለት ሰዎች መጽሐፍ ያሳትማሉ በጣም የሚከብድ አይነት ፕሮሰስ እንዳለው ይገባኛል ማለት መጽሐፍ ማሳተም ደረጃ ላይ ለመድረስ በጣም የሚያልፉት ከጻፉትም በኋላ የሚያልፉባቸው መንገዶች በጣም ከበባድ እንደሆኑ ይገባኛል ግን እኛ ደግሞ ለሱ በትክክል ከፍለናቸዋል ወይ ወይ ደግሞ በትክክል መጽሐፍቱን ገዝተናቸው አንብበናል ወይ፣ የተሰማንን ነገር አድርሰናቸዋል ወይ ምናምን እያልክ ስትተነፍት ነው። በጣም ትንሽ ነገር እንደሰጠናቸው ይሰማኛል። ግን ያም ሆኖ ይመስለኛል። ጥሩ የሆነ የመጣ ነገር ያለ ይመስለኛል። ምክንያቱም በተለያየ መንገድ እንደ አሁን አንዱ መንገድ አንዱ መልክ ይሄ ነው። የነገሮች ይሄ ኤሌክትሮኒክስ ነገሮቹ መብዛታቸው ምንድነው፣ ዩቲዩቡም፣ ሁሉም ፌስቡኩም? ብዙ ነገር መኖሩ ፕሮሞሽን የማስተዋወቂያ መንገድ ሆኗቸዋል ስባለው ማለት ሰው ቁጭ ብለው ብቻቸውን ከሚጽፉ አሳትመው ከአከፋፋዮች ጋር ብቻ ከሚወያዩ ከሚያወሩ በዚህ በተለያየ መንገድ ደግሞ ፕሮሞት ቢደረግላቸው ሌላ ትርፍ ነው ብዬ አስባለሁ። እና እንደው በተወሰነ መንገድ የተሻለ ነገር ይሰጣል ብዬ አስባለሁ። አንቺ በአሁኑ ጊዜ ስዊድን ሀገር ነው ያለሽው። አንቺ ያለሽበትንም ሀገር ጨምሮ መላ ዓለም በአርመሞ ውስጥ ይገኛል። ኮቪድ አስራ ዘጠኝ በተሰኘው በሽታ ምክንያት በርካታ ኢትዮጵያውያንም በኮቪድ አስራ ዘጠኝ ሰበብ ከትምህርትና ስራ ርቀው ይገኛሉ። ንባብ ክህሎታቸውን ለማዳበር ይህንን ሰዓት እንዴትስ መጠቀም አለባቸው ብለሽ ትመክሪያለሽ? እንግዲህ ያው መቼም የበሽታ ጥሩ አጋጣሚ የለውም። ግን ከመጣ አይቀር በተወሰነ መልኩ ያው መጥፎውን ነገር ወደ በጎ መለወጡ ለሁላችንም ይጠቅማልና እንዳልከው ጊዜ ከመኖሩ አንጻር በጣም ቤት ውስጥ ተደብረን ቁጭ ከማለት ወይ ደግሞ ይሄ ተደጋጋሚ አንድ ቦታ ላይ ቁጭ ስንል የመሰልሽ ነገሩ እንዳይመጣ አንዱ አማራጭ ማንበብ ነው ብዬ አስባለሁ። ጎን ለጎን ሌላ ብዙ ነገሮችም እንደየሰው ምርጫ ብናደርግም እና ጥሩ አጋጣሚ ነው ብዬ አስባለሁ። በተለይ ያነቡ ለነበሩ ሰዎች፣ የማንበብ ልምዱ ላላቸው ሰዎች ደግሞ በጣም ቆንጆ አጋጣሚ ነው ይሆንላቸዋል ብዬ አስባለሁ። በደንብ ቁጭ ብሎ ሰዓት ወስዶ ለማንበብ ላልጀመሩም ሰዎች ደግሞ በዛው ልክ መለማመጃም ይሆናል ብዬ አስባለሁ። ማርታ ከመሰነባበታችን በፊት የትወነው ነገር እንዴት ሆነ? አዲሱ አውታር ከትወነው አለማራርቆች ይቀራል ማለት ነው? ለትምህርት ነው እዚህ ያለውን። ስለዚህ ምናልባት ስጨርስ የምመለስ ይመስለኛል፣ እና አጋጣሚው ከተፈጠረ መቀጠል ይመስለኛል። ማርታ ለኢየሱስ በቅርቡ ስለጀመርሽው ንባብና መጽሐፍትን የሚያስተዋውቅ አውታር ስላጫወትሽን በጣም አመሰግናለሁ። ደህና እሺ፣ መልካም ነገሮቹን ሊከተሉሽ። አሜን፣ አመሰግናለሁ በጣም the voice of a man